አሁን የእለቱ አብይ ርዕስ የሚሊኒየሙን የልማት ግቦች በተያዘላቸው ጊዜ ለመምታት እየተንቀሳቀሱ መሆናቸውን ኢትዮጵያና ኤርትራ አስታወቁ። ኒውዮርክ ላይ በመካሄድ ላይ ባለው የተባበሩት መንግስታት ድርጅት አመታዊ ጠቅላላ ጉባኤ ላይ ትላንት ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ዓለም አቀፉ ቃል እየሄደ ያለበት ፍጥነትና ጥራት አምስት ዓመታት ብቻ የቀሩትን የሚሊኒየሙን የልማት ግቦች መምታት ይችል እንደሆነ ግልጽ ማረጋገጫ መስጠት እንደ እንደሚቻል አመልክተዋል። በሌላ በኩል ደግሞ የሚሊኒየሙን የልማት ግቦች በመንግስታቱ ድርጅት ስርዓት ውስጥ አንድነትን በመፍጠር ተመሳሳይ የሌላቸው መሆኑን የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለህ፣ ግቦቹን የመምታት ጉዳይ አሁንም ቅድሚያ ተሰጥቶት ሊቀጥል የሚገባው መሆኑን አሳስበዋል። የጠቅላይ ሚኒስትር መለስ ዜናዊና የኤርትራውን የውጭ ጉዳይ ሚኒስትር ኦስማን ሳለህን ንግግር የተንተራሰ ሪፖርት ሰለሞን አባተ ለዛሬ የዕለቱ አብይ ርዕስ አዘጋጅቷል። ቀጥሎ ይቀርባል። ዛሬ ይጠናቀቃል የተባለውና ከትናንት በስቲያ ስራ የጀመረው አንድ መቶ አርባ ፕሬዝደንቶችና ጠቅላይ ሚኒስትሮች የተገኙበት የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ኒውዮርክ ላይ በመካሄድ ላይ መሆኑ ይታወቃል። ይህ ጉባኤ ልዩ ትኩረት ሰጥቶ እየተነጋገረ ያለው ድህነትን፣ ረሃብና በሽታዎችን ከዓለም በማስወገድ አጀንዳ ላይ ሲሆን ሊጠናቀቅ አምስት ዓመታት ብቻ የቀሩት የሚሌኒየሙ የልማት ግቦች እቅድ አካሄድን እየገመገመ ይገኛል። በጉባኤው ላይ የተገኙት የመንግስታት መሪዎችና ተጠሪዎቻቸው የየሀገ የሀገራቸውን የልማት ግቦችን አካሄድ የሚገመግሙ ንግግሮችና ሪፖርቶችን አቅርበዋል። በጉባኤው የትናንት ቱሎ የኢትዮጵያን የሚሊኒየሙን የልማት ግቦች አያያዝና እስካሁን የታየውን ውጤት ግምገማ ያቀረቡት ጠቅላይ ሚኒስትሯ መለስ ዜናዊ ናቸው። በዓለም አቀፉ ምላሽና ቃሉን በመጠበቁ ጉዳይ ላይ ብዛም ደስተኛ የማይመስሉ ጠቅላይ ሚኒስትር ይሁን እንጂ አበረታች ውጤቶች መመዝገባቸውን ይናገራሉ። በአንዳንድ የዓለም አካባቢዎች ጎሎቹን ለመምታት የሚያስችሉ ውጤቶች የተመዘገቡባቸው አካባቢዎች እንዳሉ ጠቁመዋል ቢሆን ስኬቱ ሁሉም ጋር ተመሳሳይ ባይሆንም በምጣኔ ሀብቱ ቀውስና በአየር ንብረት መዋዠቅ ምክንያት ብዙዎቹ ቢጎዱም ብዙ ሀገሮች ደግሞ ሁሉንም ባይሆን አብዛኞቹን የሚሌኒየሙን የልማት ግቦች ሊመቱ በሚችሉባቸው ተስፋ ሰጪ ጎዳናዎች ላይ እንደሚገኙ ጠቅላይ ሚኒስትሩ አመልክተዋል። ይሁን እንጂ አሉ ደግሞ ጠቅላይ ሚኒስትር መለስ፣ የአህጉሩን አጠቃላይ ገጽታ ስንመለከት የሚሌኒየሙን የልማት ግቦች የመምታትን ሁኔታ በእርግጠኝነት ለመናገር ገና ሩቅ ነው። ባለፉት ዓመታት የመከኑ ወይም ያመለጡ ያሏቸውን አጋጣሚዎች መልሶ ለመጨበጥ ብዙና እስካሁን ከተሰራውም የተሻለ መሰራት እንዳለበት የመከሩት ጠቅላይ ሚኒስትር በማደግ ላይ ያሉ ሀገሮች የራሳቸውን እድል አቅጣጫ በእጃቸው መውሰድ፣ የራሳቸውን ስልቶችና እቅዶች ማውጣት እንደሚኖርባቸው አመልክተዋል። ዓለም አቀፉ ማህበረሰብም በተቻለና በተጠናከረው ሁኔታ ድጋፉን እንዲቀጥል ጠይቀዋል። ጠቅላይ ሚኒስትር መለስ የልማት አጋሮቻችን ጥራት ያለውን ድጋፍ ይሰጡንና የሚሊኒየሙን የልማት ግቦች እንመታ ዘንድ ይበልጥ በተሻለ መንገድ መስራት ይጠበቅባቸዋል። በግልጽ እንደሚታየው ቃል የተገባልን ድጋፍ እየደረሰን ያለው በመጠንም በአይነትም ቃል ከተገባው ባፈነገጠ መልኩ ነው። የሚሌኒየሙን የልማት ግቦች በተባለው ጊዜ መምታት እንችል ደግሞ ከባዶ ቃላት ይልቅ ገንዘባቸውን የሚፈለግበትና የሚሰራበት ቦታ ላይ ማዋል ይጠበቅባቸዋል። የዚህ ጠቅላላ ጉባኤ አስፈላጊነትም ይህንኑ አቅጣጫ መቀየስ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ይህ መድረክ በሚሌኒየሙ መባቻ ላይ የታየውን የጋራ ቃል ኪዳን ለማደስ የሚያስችል አዲስ ሰነድ ማውጣት ቁርጠኝነቱንም በድጋሚ ማረጋገጥ የሚችል መሆን እንደሚኖርበት አሳስበዋል። ለተገቡ ቃሎችና ግዴታዎች ተጠያቂነትን የሚያስከ ትሉ ወደ ስራ ሊያስገቡ የሚችሉ ሀሳቦች መቅረብ እንዳለባቸውም ተናግረዋል። የሚሌኒየሙን የልማት ግቦች የኢትዮጵያ አቅጣጫ ተስፋ ሰጪ አድርገው ነው ጠቅላይ ሚኒስትር መለስ በጉባኤው ላይ የተናገሩት። ዊ ኢን ኢትዮጵያ ሃቭ ሜድ ሳብስታንሻል ፕሮግረስ ኦን ኦል ፍሮንትስ ትዋርድስ አቺቪንግ ዘ ሚሌኒየም ዴቨሎፕመንት ጎልስ የሚሌኒየሙን የልማት ግቦች በሁሉም መልኩ ለመምታት እኛ ኢትዮጵያ ውስጥ በሁሉም አቅጣጫዎች ትርጉም ያላቸው ውጤቶችን አስመዝግበናል። የራሳችንን እጣ ፈንታ ለመወሰንም በሙሉ አቅም እየተንቀሳቀስን ነው። የሚሌኒየሙ የልማት ግቦች ለመድረስ የራሳችንን ስትራቴጂ ነድፈናል። የራሳችንንም የሀገር ውስጥ የሀብት ምንጮችና ግብአቶችንም አስተባብረናል። የተወሰነውን ዓለም አቀፍ ድጋፍም በራሳችን አቅም ላይ ያክለን። ማፍራት የሚችለው ፍሬ እንዲያፈራ ለማድረግ እየሰራን ነን። የልማት እቅዶቻችን ሁሉ የልማት ግቦቹን ለመምታት የሚያስችሉ መሆናቸውን አረጋግጠናል። እስካሁን በኢትዮጵያ ያለው ሁኔታ በጣም የሚያበረታታ መሆኑን የተናገሩት ጠቅላይ ሚኒስትር መለስ ባለፉት ሰባት ዓመታት ውስጥ የሀገሪቱ ምጣኔ ሀብት በዓመት በአማካይ 11 ነጥብ 6 ከመቶ ማደጉንም ተናግረዋል። በሌላ በኩል ደግሞ የሀገራቸውን የሚሌኒየሙን የልማት ግቦች አካሄድ ለጉባኤው በዝርዝር ያቀረቡት የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ ሀገራቸው የሚሌኒየሙን የልማት ግቦች በተያዘለት ጊዜ ማለትም በ2015 በአውሮፓውያኑ የዘመን አቆጣጠር ማለት ነው ለመምታት ቆርጣ መነሳቷን አመልክተዋል። ይሁን እንጂ የሚሌኒየሙ የልማት ግቦች ሊጨበ ሊያጋለጡ የሚችሉት የተቀናጀ ጥረት ፈጥኖ ከተጀመረ ከተጀመረና እስከ 2015 ዓ ም ደግሞ ጠንክረን የያዝናቸው እንደሆነ ነው ብለዋል። ኤርትራ በጤና፣ በትምህርት፣ በጾታ እኩልነትና በተፈጥሮ አካባቢ ጥበቃ ላይ ያከናወነቻቸውን ስራዎችና የጨበጠቻቸውን ውጤቶች የውጭ ጉዳይ ሚኒስትሯ ኦስማን ሳልህ ዘርዝረዋል። ስለ ጥረቱና ስኬታቸው ሲናገሩም ስፔሻሊ ኦን ኢንፍራስትራክቸር ፎር ፉድ ሴኪሪቲ ቱ ሜክ ሃንገር ሂስትሪ ረሃብን ያለፈ ታሪክ ለማድረግ በተለይ በመሰረተ ልማትና የምግብ ዋስትናን ለማረጋገጥ በመቶ ሚሊዮኖች የሚቆጠር ዶላር አፍሰናል። በኅዳር 2006 ወጥቶ በነበረው የመጀመሪያዊ ሚሊኒየሙ የልማት አመታዊ ሪፖርት ላይ የጾታ እኩልነትን፣ የመጀመሪያ ደረጃ ትምህርት ማዳረስን፣ የህጻናትና የእናቶች ጤናን፣ ኤች አይቪ ኤድስን፣ ወባና ሌሎች ዋና ዋና የሚባሉ በሽታዎችን እንዲሁም የንጹህ ውሀ አቅርቦትን በተመለከተ ግቦቹን ለመምታት በሚያስችሉ ጎዳናዎች ላይ መሆናችንን አሳይተናል። በያዝ ነው ሶስተኛው ሚሌኒየም መባቻ ላይ እስከ 2015 ዓ ም ድረስ መከናወን አለባቸው ብሎ የተባበሩት መንግስታት ድርጅት በ2000 ዓ ም ላይ ያጸደቃቸው ግቦች ነበሩ ስምንቱ። ይህ ዛሬ የሚጠናቀቀው ጉባኤም የእነዚህን ስምንት ግቦች በሁሉም አባል አገሮች ውስጥ አካሄድና የተጨበጡ ውጤቶችን የሚፈትሽ ነው።